ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 15 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ አስራ ሁለተኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ ሀገሮች መከፋፈል ጀምረዋል። አዎ ማከፋፈል ተጀምሯል። የመጀመሪያ ዙር ላይ ወደ አራት አምስት የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሰዋል። እዛ ኤርትሪያ፣ ግብፅና ሱዳንም የመጀመሪያ ዙር ላይ ለማከፋፈል ለማጓጓዝ የተለዩ ናቸው። ዶክተር ተገኔ ረጋሳ በጤና ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ እንዲሁም የምሽቱ አስተናጋጃችሁ ሶሎሞን አባተ ከእናንተ ጋር ነን። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችው አድማጮች ዜናውን የማነብላችሁ አዳነች ፍሳዬ ነኝ። ኢትዮጵያ አስራ ሁለተኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከልና መመርመሪያ ቁሶች ለአፍሪቃ ሀገሮች መከፋፈል ጀምረዋል። እርዳታውን እያደረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአብይ አሕመድ ጃካማ ፋውንዴሽን ተነሳሽነት ነው ተብሏል። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ ሁለት ሳምንታት ማቆያ እያስገባች ነው። በዚህ ላይ ወደ ኋላ ሰፋ ያለ ዘገባ ይኖረናል። የኢትዮጵያ መንግስት ሰራተኞች ኮቪድ-19ን ለመከላከል በሚደረገው ጥረት መሰረት ቤታቸው ሆነው እንዲሰሩ እንደሚመቻችላቸው ታውቋል። ከቤታቸው ሆነው የሚሰሩ የመንግስት ሰራተኞች የትኞቹ እንደሆኑ በመስሪያ ቤታቸው አማካይነት እንደሚነገራቸው ተገልጿል። ስልሳ አራት ህጋዊ ፈቃድ የሌላቸው ኢትዮጵያውያን ፍልሰተኞች ሞዛምቢክ ውስጥ በተሽከርካሪ በመጓዝ ላይ እያሉ ታፍነው ሞቶ እንደተገኙ የታንዛኒያ መገናኛ ብዙሀን ዘግበዋል። ታንዛኒያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን እየተከታተለ መሆኑን ተናግረዋል። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝር ዘገባውን ያቀርባል። ወደ ደቡብ አፍሪካ በህገወጥ ወጥ ያመሩ እንደነበሩ የተነገረው 64 ኢትዮጵያውያን በደቡብ አፍሪካዊቱ ሀገር ሞዛምቢክ ሞቶ መገኘታቸው ታውቋል። ኢትዮጵያውያኑ በሞዛምቢክ የፍልሰተኞች መተላለፊያ ከተማ መሆኗ በተነገረው ሞዋቴዜ ከተማ በተሸፈነ እቃጫኝ ተሽከርካሪ ስጓዙ እንደነበረ የተነገረ ሲሆን በዚህን ጊዜ የሞዛምቢክ የክልል ጠባቂዎች ተሽከርካሪውን ባስቆሙበት ወቅት 78 ሆነው ተሳፍረው ከነበሩ ኢትዮጵያውያን 64ቱ ሞቶ እንደተገኙ የሀገሪቱ መገናኛ ብዙሀን ዘግበዋል። ታንዛኒያ የኢትዮጵያ ሚስዮን ዲፕሎማት አቶ ቲዶስ ግርማ ኤምባሲው ስለ ኢትዮጵያውያኑ ሞት መረጃ እንደደረሰው ገልጸዋል። ዜናውን ሰምተናል። ስሳአራት ሰዎች መሞታቸውን፣ ስሳአራት ሰዎች በህይወት መትረፋቸውን፣ አጠቃላይ ሰባት ስምንት ሰዎች መሆናቸውን የሚጠቅስ ዜናዎች አይተናል። ኢትዮጵያኖች ተመሳሳይ መረጃ እዛ ሞዛምቢክ ውስጥ ያሉ ሚዲያዎች አውጥተዋል የሚል ነገር አድርሰውናል። በአሁኑ ሰዓት በዚያ አካባቢ ላይም ተንቀሳቅሰ እንደፈለግ መረጃዎችን ለማግኘት እና በአካል ሄዳ ነገሮችን የማጣራት እድሉ የለም። በኮሮና ቫይረስ ምክንያት አብዛኛዎቹ አገሮች ድንበራቸውን ዘግተዋል እና ከባድ ነው። አውሮፕላን በረራዎች ብዙ ቦታ ቆመዋል እና ያኛው ደግሞ ሌላ ሀገር ላይ ነው አበን ያደረገው እና እዛ ሄደን ለማጣራት አሁን የሚያመች ሁኔታ የለንም። ግን ማጣራት ስራውን አሁን ጉዳዩ ከሚመለከታቸው አካላት ጋር ሆነን የምናጠራ ይሆናል። አቶ ቴዎድሮስ ዳሬ ሰላም ያለው የኢትዮጵያ ቆንሲላ በታንዛኒያ በሚገኘው የሞዛምቢክ ኤምባሲ በኩል የሞዛምቢክ መንግስት ኃላፊዎችን ለማግኘት ጥረት ላይ ነውም ብለዋል። አክለውም የታንዛኒያዊ የኢትዮጵያ ሚስዮን አዲስ እንደመሆኑ በአካባቢው ከሚገኙ የኢትዮጵያ ቆንሲላዎች ጋር ስለ ኢትዮጵያውያኑ ሞት ምክክር ላይ መሆናቸውንም ጠቁመዋል። መገናኛ ብዙሀን የሞዛምቢክ የመንግስት ኃላፊዎችን ጠቅሰው ለ64 ኢትዮጵያውያን ሞት ምክንያት መታፈን መሆኑን ገልጸው መኪናውን ያስቆሙት የከላ ጠባቂዎች በሕይወት የተረፉት ኢትዮጵያውያን የድረሱልን ጥሪ ለማሰማት የተሽከርካሪውን ሽፋን በኃይል ይመቱ እንደነበረ ዘግበዋል። የሞዛምቢክ መንግስት የኢትዮጵያኑ ሞት መንስኤ የሚጣራ ይሆናል ሲልም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ታላቁ ህዳሴ ግድብን አስመልክቶ በኢትዮጵያና በግብፅ መካከል ባለው ጥብ ሶማሊያ ገለልተኛ አቋም እንደምትይዝ የውጭ ጉዳይ ሚኒስትር አህመድ ኢሳ አዋድ ለዜና ማሰራጫ አውታሮች ተናግረዋል። ኢትዮጵያና ግብፅ ውጥረቱን አርግበው ጉዳዩን በድርድር እንዲፈቱ ሶማሊያ መጠየቋን የሚገልጽ ወደ አረብ ሊግ የተላከ ደብዳቤ በአሜሪካ ድምፅ ያለው የሶማሊኛ ቋንቋ ማግኘቱን ገልጿል። ደቡብ አፍሪካ ከመጪው ሐሙስ እኩለ ሌሊት አንስቶ በአገር አቀፍ ደረጃ ለ21 ቀናት በቤት የመወሰን እርምጃ እንደምትወስድ የሀገሪቱ ፕሬዚደንት ስሪል ራማፎሳ ትላንት አስታወቁ። ኮሮና ቫይረስ ሞሮኮ ውስጥ ቋሚ ስራና ኮንትራት የሌላቸው ማኅበራዊ ዋስትና የማያገኙ ሠራተኞችን አደጋ ላይ እየጣለ ነው ተብሏል። በሀገሪቱ ከፍተኛ የእኩልነት እጦት ሁኔታ መንሰራፋቱ ታውቋል። በግብፅ የሜዲትራኒያን ባህር ወደብ ከተማ በሆነችው አሌክሳንድሪያ በርካታ ሰዎች ዛሬ ማለዳ ቫይረሱ እንዲወገድላቸው ጸሎት አድርገዋል። ግብፅ 366 በቫይረሱ የተያዙ ሰዎች መኖራቸውን ቢያንስ 19 መሞታቸውን አስታውቃለች። ቡርኪና ፋሶ ላይ በሚካሄደው ግጭትና ዋስትና የማጣት ሁኔታ ምክንያት ዜጎች መሰረታዊ የሆነውን የጤና ጥበቃ አገልግሎት ለማግኘት ከባድ እንደሆነባቸው ተገልጿል። የደቡብ አፍሪቃ የንጹህ አልኮል አምራቾች እጅንና የተለያዩ ጠርዞችን ከጀርም ለማጽዳት የሚያስፈልገውን መከላከያ ለማምረት አርባ ሺህ ሊትሮች አልኮል ለመለገስ ቃል ገብተዋል። የኮሮና ቫይረስ በዓለም ደረጃ እየተስፋፋ ባለበት በሆነ ወቅት ደሃ ሀገሮች ዕዳ መክፈሉን ትተው ያላቸውን ገንዘብ በቫይረሱ መከላከል ላይ እንዲያውሉ የቀረበውን ሐሳብ የዓለም የገንዘብ ድርጅትና የዓለም ባንክ እንደሚደግፉት ትናንት መናገራቸው ተዘግቧል። ኮቪድ-19ን ለመታገል 44 ቢሊዮን ዶላርን ለመመደብ ሲባል ዕዳ መክፈሉ እንዲቆም የአፍሪካ የገንዘብ ሚኒስትሮች ጥሪ አቅርበዋል። የኢኳዶር ምክር ቤትም የሀገሪቱ መንግስት ዕዳ መክፈሉን እንዲያቆም ጠይቋል። ኮሮና ቫይረስ በዓለም ደረጃ እየተዛመተ በሄደበት በአሁኑ ወቅት ሰሜን ኮሪያን፣ ኢራንንና ሌሎች እርዳታ የሚያስፈልጋቸው ሀገሮችን የመርዳት ዕድሉን ክፍት ማድረጋቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ነገር ግን በቅርቡ ከተመደበው አንድ ቢሊዮን ዶላር ሌላ በውጭ ሀገራት ኮሮና ቫይረስን ለመከላከል የሚያስችል ተጨማሪ ገንዘብ የለም ብለዋል። በአሁኑ ወቅት ቢያንስ በ167 ሀገሮች በመቶዎች ሺዎች የሚቆጠሩ የኮቪድ-19 በሽተኞች መኖራቸው ታውቋል። የዩናይትድ ስቴትስ ምክር ቤት ቫይረስን ለመከላከል የሚያስችል የገንዘብ እርዳታ ለማቅረብ ወደ 8 ቢሊዮን ዶላር የሚጠጋ ገንዘብ መድቧል። ለዓለም አቀፍ እንቅስቃሴ የተመደበው ከ1 ቢሊዮን ዶላር በላይ ነው። ናይጄሪያ ሳንባ በሽታን እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ በአስር ዓመታት ውስጥ ማለት ነው ለማጥፋት የተመደበውን የጊዜ ገደብ ግብ የምትመታ አይመስልም ተብሏል። ናይጄሪያ ውስጥ በሳንባ በሽታ የሚሞቱት ሰዎች ቁጥር ከመላ አፍሪቃ የበዛ መሆኑን የዓለም የጤና ድርጅት ገልጿል። በዓለም ደረጃ የበዛ የሳንባ በሽታ ካለባቸው ሀገሮች መካከል ናይጄሪያ አንዷ መሆኗም ድርጅቱ ጠቁሟል። በከፊል ለዚህ ምክንያት የሆነውም በቂ ገንዘብ ስለማይመደብና በሕዝቡ ዘንድ አስፈላጊው ግንዛቤ ስለሌለ እንደሆነ ባለሥልጣኖች ገልጸዋል። የሳምባ በሽታውን ችግር ለመፍታት በየዓመቱ 278 ሚሊዮን ዶላር እንደሚያስፈልግ፣ ነገር ግን ያለው ገንዘብ ከሚያስፈልገው 8 ከመቶ ብቻ መሆኑን የናይጄሪያ የጤና ጥበቃ ባለሥልጣኖች ገልጸዋል። በመጨረሻም የካሜሩን ተወላጅና በመላው ዓለም ገናና ስም ያተረፈው የጃዝ ስልት ሙዚቀኛ ማኑ ዲ ባንጎ ከዚህ ዓለም በሞት ተለየ። ማኑ ዲ ባንጎ በኮዲቭ 19 ምክንያት በጠናበት ሕመም በ86 ዓመት ዕድሜው ያረፈው ዛሬ ነው። ሶላ ማኮሳ በሚለው ዘፈኑ በስፋት ይታወቃል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ መጋቢት 15 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ክልሎች ኮቪድ-19ን ለመከላከል እየተደራጁና እየጣሩ መሆናቸውን እየገለጹ ናቸው። ትመሪህነት ሕዝውን ክብደት አይሃውን ዶል አመራሩ እስካሁን ትኩረት አልሰጠውም። በዚህ ጉዳይ አጽንኦት ተሰጥቶ ሊሰራ ይገባል። ከላይኛው የመንግሥት አመራር ጀምሮ እስከ ህዝብ እየተደራጀ የተሻለ ማቅም አለን። ነገር ግን ወደ ተግባር መግባት አለብን። የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሀጎስ ጎደፋይ ናቸው ይህንን ያሉት። ዘገባዎችን ይዘናል ከየ ክልሎቹ የተጠናቀሩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ ሀገሮች መከፋፈል ጀምረዋል። እርዳታውን እያዳረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአብይ አህመድ ጃክማ ፋውንዴሽን ተነሳሽነት ወይም ኢኒሽቲቭ ነው። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ ሁለት ሳምንት ማቆያ እያስገባች ነው። እስክንድር ፍሬው ዝርዝሩን ይዟል። ዛሬ ኮሮና ቫይረስ ያለበት አስራ ሁለተኛ ሰው መገኘቱን ይፋ ያደረገችው ኢትዮጵያ ቫይረሱን ለመዋጋት የተለያዩ እርምጃዎችን እየወሰደች ጥረቶችን እያደረገች ነው። ከራስ አልፎ ለተቀሩት 53 የአፍሪካ ሀገራት የሚተርፍ ተነሳሽነትም ታይቷል። ከቀናት በፊት ከአሊባባ ኩባንያ መስራች ከቻይናዊው ቢሊየነር ጃክማ ጋር ተገናኝተው የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራሳቸው አልፎ ለሌሎች የአፍሪካ አገራት የተረፈ ኢኒሽቲቭ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ጃክማ ኢኒሽቲቭ በተሰኘው በዚህ ፕሮግራም አማካኝ ዳኝነት የተገኙት የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች ባለፈው እሁድ አዲስ አበባ ገብተዋል። ቫይረሱን ለመለየት የሚረዱ 1.1 ሚሊዮን የመመርመሪያ መሳሪያዎች፣ መቶ ሺህ አፍና አፍንጫ መሸፈኛ ጭንብሎች፣ እንደዚሁም የሕክምና ባለሙያዎች የሚጠቀሙባቸው አልባሳት በድጋፉ ተካትተዋል። ዛሬ ደግሞ በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ ወደ ተለያዩ የአፍሪካ ሀገራት ማጓጓዝ ተጀምሯል። በጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይሄን ነው ያብራራሉ ላይ ወደ አራት አምስት የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሰዋል እዛ ኤርትራ ግብጽና ሱዳንም በመጀመሪያ ዙር ላይ ለማከፋፈር ወይም ለማጓጓዝ የተለዩ ናቸው የመጀመሪያው ትናንትና ካርቱም መድረሱ አረጋግጠናል በምንድን ነው ተጀምረዋል ማለት ነው እነዚህ ሀገራት ቅድሜ የተሰጣቸው በምንድን ነው ከነዚህ ከእነዚህ የተጀመረበት ምክንያት ዶክተር ተገኔ ያው እንግዲህ እሱ የሚያጓጉዘው የኢትዮጵያ አየር መንገድ ስለሆነ በሚመቸው ራንደም የተወሰደ ሊሆን ይችላል እንጂ ሌላ መስፈርት የለም ስለ ኢትዮጵያ ድርሻ መነጋገር እንግዲህ በተለይ መመርመሪያ መሳሪያዎቹ አንድ ነጥብ አንድ ሚሊዮን ነው መጣ የተባለው ለአምሳ አራቱም የአፍሪካ ሀገሮች እኩል ይከፋፈላል ተብሏል። የኢትዮጵያ ድርሻ ምን ያህል ነው? በቁጥር ሊነግሩን ከቻሉ ሌሎችም እንግዲህ አቅርቦቶች መጥተዋል፣ አብረው አቃለሁ ግን በተለይ ስለ መመርመሪያ መሳሪያዎቹ እንነጋገር እና አንድ ነጥብ አንድ ሚሊዮን የመመርመሪያ ኪት እና ስድስት ሚሊዮን ማስክ እንዲሁም ወደ ስልሳ ሺህ የተለያዩ መከላከያ ልብሶች ነው የገባው እና እነዚህን እኩል ነው የሚከፋፈለው፣ ከዚያ በተሰጠው ሬሽን መሰረት እና ያንን እኩል ማከፋፈል ነው እንግዲህ። ኢትዮጵያም እኩል ድርሻ ነው የምታገኘው። በኢትዮጵያ እንግዲህ አንድ ብሔራዊ ላቦራቶሪ ብቻ ነው ያለው። ትናንት እርሶም ሲናገሩ እንደሰማሁት ከዚህ እስካሁን አሁን ካለው ሁኔታ አንጻር ላቦራቶሪዎቹን የማስፋት ወይ ደግሞ መመርመሪያ መሳሪያው በተለያዩ የመንግስትም የግልም ሆስፒታሎች በየክልሉ እንዲገኙ ለማድረግ እቅድ አለ? ዶክተር ተገኔ። አዎ እቅድ አለ። እስካሁን አንድ ናሽናል ላቦራቶሪ ነው ለዚህ ለኮሮና ቫይረስ ለመለየት የተቋቋመውና እየሰራ ያለው። ምናልባት ግን የከፋ ነገር ካጋጠመና እየሰፋ ከሄደ ይሄ በቂ ስለማይሆን ብለን ወደ ክልሎችም ለማስፋት እንዲሁም የተወሰኑ ሆስፒታሎችንም የመለየት ስራ እየሰራን ነው። ይህ ስንጨርስ የት እንደሆነ እነግርሃለሁ እንጂ በመጣው መመርመሪያ መሳሪያ መጠን በብዙ ሆስፒታሎች እና የግል ተቋማትም እንዲገኝ ለማድረግ ለጊዜው እቅድ የለም። አሁን ይህ መመርመሪያ ኪቱ ላቦራቶሪ በሚገ Ni peknął Maonia an be pe. እና ስለዚህ አሁን ባለው በአንድ ናሽናል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይህን አገልግሎች የሰጠ ያለው ኢንስቲትዩቱ ነው። እና ደግሞ ቅድሜ እንደነገርኩ በሚለዩ እና በቅርብ ጊዜ በሚከፈቱ በክልሎች ና የተወሰኑ ሆስፒታሎች ላይ ነው የሚሆነው። ስራው በሚሰራበት ቦታ ነው የሚሆነው ማለት ነው። ላቦራቶሪ ባለበት ቦታ ብቻ ነው የሚኖረው ሲሉኝ ሁሉም ሆስፒታሎች ላቦራቶሪ እንዳላቸው ይገምታል ሰው የጤና ተቋማት ሁሉ እና ይህን ግን ኮሮና ለመለየት ና ለመመርመር የተዘጋጀ ላቦራቶሪ ና ሌላው ይለያል አገራት በስፋት ባለመመርመራች፣ የተለያዩ ሀገራት አሁን የኮሮና ቫይረስ የገባባቸው ሀገራት እና መመርመር ቫይረሱን ለመከላከል ሰፊ ምርመራ ማድረግ ማለት ነው። በርካታ ሰው እንዲመረመር ማድረግ ቫይረሱን ለመከላከል አንዱ መንገድ መሆኑን ከተለያዩ ሀገራት ይሰማል። አሜሪካንን ጨምሮ ይሄ መሳሪያ መግባቱ፣ በስፋት ምርመራ ማድረጉ ምን ያህል ክፍተት ይደፍናል? በእርስዎ እምነት ትልቅ ድርሻ ያላቸው ሀገሮችም አሉ። የተወሰኑ የአፍሪካ ሀገሮችም የላቸውም። ላቦራቶሪ መኖሩ በጣም ጠቃሚ ነው የሚሆነው ለዛ ነው ማስፋት የፈለግ ነው እና የሆኑ S is smarter than na ወደ መለየቱ ቢገባ ጠቃሚ ነው የሚሆነው እና ለዛ ነው ማስፋትም የተፈለገው። ምናልባት በሽታውም እየሰፋ ከሄደ ጠቃሚ የጣው የጎላ ስለሚሆን ነው። እኛም ማስፋት የፈለግ ነው። አንዱ ማወቅ እንግዲህ በጣም ወሳኝ ነው። ሌላውንም ለመከላከል በሽታው የተገኘበት ቫይረስ የተገኘበት ሰው ለሌላው እንዳያስተላልፍ የሕክምና ክትትል እንዲያገኝ ማድረግ ራሱም ደግሞ እንዲያገግም እና ከበሽታው እንዲድን ለማድረግ ወሳኝነት ስላለው፣ ላለማስተላለፍም ለተያዘው ጤናውን ክትትል ለማድረግ እና እንዲያ ግም ለማስደረግም ይሄ በጣም ወሳኝ ስለሚሆን የላብራቶሪው ከዚህ አንጻር ነው የምናየው። በሌላም በኩል ወደ ግዛቷ የሚገቡ መንገደኞች በሙሉ ለአስራ አራት ቀናት ወደ ለይቶ ማቆያ እንዲወሰዱ የወሰነችው ኢትዮጵያ ትናንት ይህንኑ ተግባራዊ ማድረግ ጀምራለች። እስከ ትናንትና ሁለት ብቻ በቦሌ አውሮፕላን ማረፊያ በኩል የገቡ ከሶስት መቶ በላይ መንገደኞች ለዚሁ ተግባር ወደ ተመረጡት ሆቴሎች ማለትም ስካይላይት፣ ሂልተንና ጊዮን መወሰዳቸውን ዶክተር ተገኔ ያመልክተዋል። የሆቴል ወጪያቸውን መሸፈን ለማይችሉ ኢትዮጵያውያን መንገደኞችም የተለያዩ አማራጮች መዘጋጀታቸው ሰውን ያብራሩት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከዛሬ ጀምሮ በአማራ ክልል ምንም አይነት ታላላቅ ስብሰባ እንደማይካሄድና ማኅበራዊ ማዘውተሪያ ቦታዎችም እንደሚዘጉ ኮሮና ቫይረስን ለመከላከል የተቋቋመው ግብረ ኃይል አስታውቋል። በምክትል ርዕሰ መስተዳደር የሚመራው ይኸው የኮቪድ-19 ወረርሽኝ መከላከያ ግብረ ኃይል ትናንት በሰጠው መግለጫ ክልሉ ውስጥ ማኅበራዊ እገዳዎችን የጣለ ሲሆን እገዳው የተጣለው ላልተወሰነ ጊዜ መሆኑም ተገልጿል። አስቴር ምስጋናው መግለጫውን ተከታትራለች፣ ተከታዩን ዘገባ ይዛለች። የአማራ ክልል መንግስት የኮሮና ቫይረስን ለመከላከልና ለመቆጣጠር የሚሰራ ግብረ ኃይል ማቋቋሙንና ለወረርሽኙ መከላከያ የሚውል 150 ሚሊዮን ብር ጊዜያዊ በጀት መመደቡ ይታወሳል። ዛሬ ደግሞ በክልሉ ምክትል ርዕሰ መስተዳደር የሚመራው ኮማንድ ፖስት ማምሻውን በሰጠው መግለጫ ከነገ ጀምሮ ስብሰባዎች እንደማይኖሩና የማህበራዊ መዘውተሪያ ቦታዎች እንደሚዘጉ ነው የኮማንድ ፖስቱ አባልና ምክትል ርዕሰ መስተዳደሩ ዶክተር ፋንታው ባንደፍሮ የተናገሩት መጠጥ ቤቶች አዝማሪ ቤቶች፣ ጫት ቤቶች እንዲሁም ሌሎች የማህበረሰብ ማዘውተሪያ ቦታዎች ከነገ ከመጋቢት 15 ቀን 2012 ዓ.ም ጀምሮ ላልተወሰነ ጊዜ ሙሉ በሙሉ ዝግ እንዲሆኑ። ሁለት ስብሰባዎችን በዚህ ወቅት ማካሄድ አስፈላጊ ባይሆንም አስቸኳይና የማይቀሩ አስገዳጅ ጉዳዮች ሲያጋጥሙ የተሰብሳቢዎች ቁጥር ከ15 በማይበልጥ በመመጠን በአንድ ሜትር ርቀት ተሳታፊዎችን ማስቀመጥ በሚያስችል ክፍል ውስጥ መካሄድ ይኖርበታል። ሦስት በማህበራዊና ኢኮኖሚያዊ አገልግሎት ሰጪ ተቋማት በሚደረጉ ሰልፎች የአንድ ሜትር ርቀትን መጠበቅ ይኖርባቸዋል። አራት መንገድ ላይና በየአስፋልቱ የሚደረጉትን ጨምሮ በተለያዩ የስፖርት ማዘውተሪያዎች በጋራ የሚደረጉ የስፖርት እንቅስቃሴዎች እንዲቆሙ አምስት በግልና በመንግስት የጤና ተቋማት ተገኝተው ለሚታከሙ ሰዎች ከአንድ በላይ አስታማሚ ማስገባት በጥብቅ የተከለከለ ነው ስድስት የግልና የመንግስት ትራንስፖርት አገልግሎት ሰጪዎች የሚያሳፍሩትን ተገልጋይ ቁጥር በመቀነስ አገልግሎት እንዲሰጡ በዚህም መሰረት ሚኒባሶች እስከ ስምንት ተሳፋሪዎች ባጃጅ ሁለት የተቋማት ሰርቪሶች የከተማና ሀገር አቋራጭ አውቶቡሶች በተሳፋሪዎች መካከል አንድ ክፍት ወንበር በማስቀመጥ በሽታውን እንዲከላከሉ እናስተላልፋለን። ሰባት ለማህበራዊ መስተጋብር የሚደረጉ መሰባሰቦች፣ ለምሳሌ ሰርግና ተመሳሳይ ጉዳዮች ቢቻል ማስቀረት፣ የግድ ከሆነም የጤና ሚኒስቴር ያወጣውን የመከላከል መመሪያ በጥብቅ መተግበር። ስምንት በጣም አስፈላጊ ካልሆነ በስተቀር ወደ ገበያ አዘውትሮ አለመሄድ መሄድ ግድ ሲሆን ግንኙነቶች በመራራቅ እንዲሆኑና ወደ ቤታቸው ሲመለሱ እጃቸውን እንዲታጠቡ የምግብ ግብአቶችንም፣ ቁሳቁሶችን ወዘተ አጥቦ መጠቀም። ዘጠኝ የሃይማኖት ተቋማትና አማኞች ወደ እምነት ተቋማቸው የሚሄዱ ከሆነ የጤና ሚኒስትር የሚሰጠውን መመሪያ በጥብቅ ተግባራዊ እንዲያደርጉ። አስር በሽታውን ለመከላከል ለሚደረግ ተግባርና ለሌሎች አስቸኳይ ጉዳዮች ካልሆነ በስተቀር በማንኛውም የመንግስት ተቋማት የመስክ ጉዞ ማድረግ የተከለከለ ነው። 11 አስቸኳይና እጅግ አስፈላጊ ካልሆነ በስተቀር ከቦታ ቦታ የሚደረግን እንቅስቃሴ በመገደብ ራሳችንን፣ ቤተሰባችንና ማህበረሰባችን ከቫይረሱ እንከላከል። 12 ማንኛውም ተቋም ለሠራተኛውና ለተገልጋዮች በቂ ጥንቃቄ ማድረግና የንጽህና ቁሳቁሶችን ማቅረብ ይኖርበታል። ላደጉና ለበለጸጉ ሀገራት የራስ ምታት የሆነው ይህ ወቅታዊ ወረርሽኝ በክልሉ ውስጥ ቢከሰት ብዙ ዋጋ እንደሚያስከፍል የገለጹት ዶክተር ፋንታ ህብረተሰቡ መዘናጋቱን ትቶ ከመንግስት ጎን እንዲቆም ጥሪ አቅርበዋል። በእኛ ተጨባጭ ሁኔታ ምትክ የሌለው የመጀመሪያ አማራጫችን መከላከል ብቻ ነው። ሀቁ ይህ ሆኖ ሳለ ቫይረሱ ኢትዮጵያውያንን አይዝም በሚል ፌዝ እየተዘናጋን መሆናችንን የዕለት ከዕለት እንቅስቃሴያችንና መስተጋበራችን ጉልህ ምስክር ነው። እጅግ ልናስታውልና ልብ ልንል ነው የሚገባን ነገር ቢኖር ቫይረሱ ዘር፣ ቀለም፣ ጾታ፣ ሃይማኖት የሥራ መደብና ዕድሜ የማይለይ መሆኑን ነው። ስለዚህ እያንዳንዱ ሰው ራሱን፣ ራሷን፣ ቤተሰቡን፣ ቤተሰቧንና ማህበረሰቡን የመከላከልና የማትረፍ ታላቅ ኃላፊነት ያለባት ያለበት መሆኑን መረዳት ግድ ይላል። የክልሉ መንግስት ቫይረሱ በሀገራችን ተገኘ ከተጋባለበት ቀን ጀምሮ የሚመለከታቸውን ቢሮዎችና መስሪያ ቤቶች ባካተተ መልኩ በክልሉ ርዕሰ መስተዳደር የሚመራ ኮማንድ ፖስት እና ግብረ ኃይል እንዲሁም የባለሙያዎች ቡድን በማቋቋም ይህንን በሽታ ለመከላከል በሚያስችል መልኩ እንቅስቃሴ እያደረገ ይገኛል። የክልል የዞን የወረዳና የቀበሌ አመራሮችና ባለሙያዎች ከኮሮና ቫይረስ መከላከል ግብረ ኃይል ጋር በመቀናጀት ለመመሪያዎች መተግበር ምትክ የሌለው ሚና የሚጫወቱ በመሆኑ ዝግጁ እንዲሆኑ ጥሪ እናቀርባለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባሕር ዳር አመሰግናለሁ። አስቴር፣ ተከታዩ ዘገባ ወደ ደቡብ ይወስደናል። በደቡብ ክልል ጉራጌ ዞን ውስጥ በተነሳ የቢጫ ወባ ወረርሽኝ የተያዙ ሦስት ሰዎች መሞታቸውን የዞኑ ጤና መምሪያ አስታውቋል። ክትባት በዘመቻ እንደሚሰጡ የጤና መምሪያው ኃላፊ አቶ ፋሲካ አለሙ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው። ቢጫ ወባ በጉራጌዞን በጉራጌ ዞን ኖር ኢነር ወረዳ ተከስቶ ለሶስት ሰው ህይወት ልፈት ምክንያት ሲሆን በወረርሽኙ ከአርባ በላይ ሰው መያዙን የጉራጌዞን ዞን ጤና መምሪያ ኃላፊ አቶ ፋሲካ አለሙ ገልጠዋል። የሎው ፊቨር ወይም ደግሞ በተለምዶ ቢጫ ወባ የምንለው በሽታ በዞናችን ኖር ኢነር ወረዳ ወዴሻ ቀበሌ ላይ ነው የተከሰተው። ይህ በሽታ ከተከሰተ በኋላ እንግዲህ ችግሩ ያለባቸው ሰዎችን ወደ ሕብረተሰብ ጤና ኢንስቲትዩት ናሙና በመውሰድ ምርመራ እንዲደረግ ተደርጓል። ምርመራ ከተደረገላቸው ሰዎች ውስጥ እስካሁን ፖዘቲቭ የሆኑ ሶስት ናቸው። እዛ ባሻገር ወደ አርባ አንድ የሚጠጉ ተጠርጣሪዎች ምልክት ያለባቸው ናሙና ወስደን ወደ ማዕከሉ ልከናል። እስካሁን ባለው ወደ ሰባት የሚጠጉ ደግሞ ኔጌቲቭ መሆናቸው መረጃው ደርሶናል። ስለዚህ በዚህ መሰረት ወደ ሶስት የሚጠጉ ሰዎች ደግሞ ህይወታቸው አልፏል። ከዚህ ውስጥ ሁለቱ ፖዘቲቭ ናቸው። አንድ እናት ግን ምርመራው ሳይደረግላቸው ረ ሕክምና ላይ ያሉ ህይወታቸው ያለ ወረርሽኙ እንዳይስፋፋ ለመከላከል መስሪያ ቤታቸው የተንቀሳቀሰ መሆኑንም አቶ ፋሲካ ተናግሯል። ይህም በሽታ አስመልክቶ እንደ ዞን እየሰራ ናቸው ያሉ ስራዎች አሉ ችግሩ በተከሰተባቸው አካባቢዎች ላይ ማሰሳን የማጠናከር ስራ እየሰራ ነው። ከዛ ባሻገር የቀበሌው አመራር ማህበረሰቡን ኔክሴሽን ጨምሮ ባለሙያውም አሁን ቀበሌ ነው ያለው። አጠቃላይ ይህን ስራ በተመለከተ የአጎበር አጠቃቀሙ የትንኝ መራቢያ ቦታን የመረበሽ የማፋዘዝ ስራ የመስራት ለዚሁም ማህበረሰቡ ላይ ግንዛቤ እየፈጠሩ አጠቃላይ ይህን በሽታ ለመከላከል በሚደረገው ጥረት ውስጥ የሚመለከታቸው ባለድርሻ አካላት ሰፊ ርብርብ እያደረግ ነው ያለ ነው። ወረርሽኙ የዞኑን አብዛኛውን አካባቢ ያዳረሰ መሆኑን ያመለከቱት አቶ ፋሲካ ስድስት መቶ ሺህ የሚሆ የዞኑ የዞኑን ነዋሪ በዘመቻ ለመከተብ ዝግጅት የተደረገ እንደሆነም ገልጠዋል ክትባት ለመስጠት አለን ይህን ስራ ለመስራት እንግዲህ ለእኛ ደረጃ የጊቤ ሸለቆ መነሻ ባረገ መልኩ ወደ ስድስት መዋቅሮች ናቸው ተጋላጭ የሆኑ ምንም እንኳን ይህ ችግር ወደሻ አካባቢ ላይ ይከሰት እንጂ በሽታው ከእንስሳ ወደ እንስሳ ከእንስሳ ወደ ሰው የሚተላለፍ እንደመሆኑ ነገር እዚህ አካባቢ ላይ በስፋት ዝንጀሮች ያሉበት አካባቢ ነው ስለዚህ ዝንጀሮ ደግሞ የዚህ በሽታ አንዱ ተሸካሚ ስለሚሆን እዛ አካባቢ ያለውን ነገር መቆጣጠር እንደተጠበቀ ሆኖ ወደ እዚህ አጎራባች የሆኑ ቀበሌዎች እና ወረዳዎች ላይ እንደዚሁ ተመሳሳይ ስራ መስራት አለብን ብለን ወረዴ ፕላን አድርገናል። ክትባት ከተባስለ ከስድስት መቶ ሺህ በላይ ዜጎች እዚያ አገልሎ ተጠቃሚ ይሆናሉ ብለን ነው በእኛ ደረጃ ቀደያዝ ነው። ስለዚህ ለዚህ አስፈላጊ የሆነው በጀትን ፕላን አድርገናል። ከሶስት ሚሊዮን ብር በላይ ነው የሚያስፈልገው አጠቃላይ ለክትባቱም፣ ለሰርቬይላንሱ። ይሄም ለሚመለከተው የክልልም የፌዴራልም አካል አስተላልፈናል። እስካሁን ድረስ ግን ክትባቱ በእጃችን ላይ እንዳልገባ ነው። በእኔ ደረጃ ማቅ ቢጫ ወባ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጎፋ ዞን እና በሌሎችም አካባቢዎች ከጥቂት ወራት በፊት ተቀስቅሶ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም አመሰግናለሁ አሉላ። ተከታዩ ደግሞ የኮቪድ-19 ዓለም አቀፍ ይዞታና ማኅበራዊ ጫናው የተካተተበት ዘገባ ነው። ቆንጅታየ ከቨርጂኒያ ይዘዋለች። በኮሮና ቫይረስ ወረርሽኝ እጅግ ብዙ ሰው የሞተባት እና ብዙዎች የተጠቁባት ጣሊያን ዛሬ ለሶስተኛ አከታታይ ቀን በበሽታው የሚሞቱና በቫይረሱ የሚጠቁ ሰዎች ዕለታዊ አሃዝ እንደቀነሰ አስታውቃለች። ትናንት ሰኞ የተመዘገበው የስድስት መቶ አንድ ሰዎች በበሽታው ህልፈት ዜና እጅግ ብዙ መሆኑ የታወቀ ሆኖ ሳለ ከቅዳሜው ወደ ስምንት መቶ ገደማ ከሚደርሰው የሞቱት ሰዎች አሃዝ ጋር ሲነጻጸር ግን ትልቅ መሻሻል ነው ጣሊያን እስካሁን በኮሮና ቫይረስ ከ ስድስት ሺህ በላይ ሰዎች እንደሞቱባት አስታውቃለች በአጠቃላይ የቫይረሱ ተጠቂዎች ቁጥርም ከአለም ሁለተኝነቱን ይዛለች ባለስልጣናቷ ይህ አለምን ያዳረሰ ቫይረስ ለመቆጣጠር ከሁለት ሳምንታት በፊት በመላ ሀገሪቱ ህዝቡን ቤቱ ተከቶ እንዲቆይ ትዕዛዝ ሰጥተው እንቅስቃሴዎችን በሙሉ አግደዋል። በአንድ ወቅት በወረርሽኙ በከፋ ደረጃ ተጠቂ ከሆኑት ሀገሮች አንዷ የነበረችው ደቡብ ኮሪያ እንዲሁ መሻሻል ማሳየቷን ቀጥላለች። የአዲስ ተያዦቿ ቁጥር ለ13ተኛ ተከታታይ ቀን ከአንድ መቶ ያነሰ እንደሆነ ነው ያመለከተችው። ቻይናም እንዲሁ የወረርሽኙ ይዞታ መሻሻሉን እንደቀጠለ ተናግራለች። ዛሬ በሀገር ውስጥ የተያዙና የተመዘገቡት ሰዎች ቁጥር አራት ብቻ ሲሆን ከውጭ የገቡ ሰባ አራት የቫይረሱ ተጠቂዎች ዛሬ አግኝቻለሁ ብላለች ቻይና። በዚህም ምክንያት ወረርሽኙ ተጠናቅሮ እንዳይመለስባት ስጋት ላይ እንደሆነች እየተናገረች ነው። በተመሳሳይ ስጋት መንግስታት ባለም ዙሪያ የጉዞ እገዳዎችን መጣላቸውን ቀጥለዋል። ኪዩባ ከዛሬ ጀምራ ቱሪስቶች እንዳይመጡብኝ ብላ አውጃለች። የቫይረሱ ተያዦች ቁጥር ዛሬ 554 የደረሰባት ደቡብ አፍሪቃ ፕሬዝደንቱ ሴሪል ራማፎሳ ከተነጎዲያ ሐሙስ አንስቶ ለሶስት ሳምንታት የሚዘልቅ አገር አቀፍ የእንቅስቃሴ እገዳ አውጀዋል። በዩናይትድ ስቴትስ ከጠቅላላው ሕዝብ አንድ ሶስተኛው ቤቱ እንዲቀመጥ በአገረ ገዢዎቹ ታዟል ሀዋይ በዚህ ክልከላ የቀደሙትን ግዛቶች ተቀላቅላለች። የግድ አስፈላጊ ለሆኑ ጉዳዮች ካልሆነ በስተቀር ህዝቡ ከቤት እንዳይወጣ አዛለች። ይህ በዚህ እንዳለ ፕሬዝደንት ዶናልድ ትራምፕ የኮሮና ቫይረስ ህሙማንን ለሚያክሙ ባለሙያዎች አስፈላጊ የሆኑ የመከላከያ መሳሪያዎችና ቁሳቁስን የሚያከማቹ አካላት በወንጀል ተጠያቂ የሚያደርግ ማስፈጸሚያ ትዕዛዝ በትናንትናው ዕለት ፈርመዋል። ለወረርሽኙ በአገር ውስጥና በዓለም ዙሪያ የሚያስፈልገው ምላሽ ያስከተለው ኢኮኖሚያዊ ጉዳት እየበረታ ነው። የዩናይትድ ስቴትስ የፖለቲካ መሪዎችም እስከ ትናንት ሰኞ ማታ ድረስ በዘለቀ ስብሰባ ግዙፉን የኢኮኖሚ ድጋፍ ወጪ ዕቅድ ዳር ለማድረስ ሲሞክሩ አምሽተዋል። ዛሬ ከአንድ ስምምነት እንደርሳለን የሚል ተስፋ እንዳላቸው ነው የሚናገሩት። ምግብ ቤቶች ሰው ዝራ አይልባቸውም፣ ርጭ ብለዋል። ቤተመዘክሮች፣ የሲኒማ ቤቶችና ሌሎችም ሰው ሰብሰብ የሚልባቸው ስፍራዎች እንዲሁ በወረርሽኙ ምክንያት ተዘግተዋል። እናም የዋሽንግተን ዲሲና አካባቢዋ ነዋሪዎች ቤት ውሎ ቤት ማምሸትን ሊለማመዱት እየተዘጋጁ ይመስላል። አንዲቱ የዲሲ ነዋሪ ደብራ ራፋል ይባላሉ አስቤዛ የምንገዛበት መደብር ምን ምን እንዳለው እየተመለካከትኩኝ ነው ከዚያ የሚያስፈልገንን ያህል እገዛዛለው ከዚያ በላይ አላግበሰብስም ለሁሉም ሰው እንዲዳረስ ማሰብ ያስፈልጋላ ባገኘነው እንደሚሆን ማድረግ ነው ብለዋል ደብራ ጄን ፍሬትሳም የዲሲ ነዋሪ ናቸው እሳቸውም ሀሳባቸው ከደብራ ጋር የሚመሳሰል ነው መደብር ውስጥ ያለውን ሁሉ ጥርግርግ ማድረግ አይገባም። ሌሎች ሰዎችም ያስፈልጋቸዋል። ይህን ማሰብ የግድ ነው ብለዋል ጀን። ዴኒስ ሮቢኮ በበኩላቸው ለ14 ቀን ገደማ የሚበቃኝን ገዛዝቻለሁ የታመምኩ እንደሆነ ስለምቸገር ለመዘጋጀት ብዬ ነው ብለዋል። ሌሎች የዋሽንግተን ዲሲ ነዋሪዎች ሄንሪ ና ጄሰን ክሮኒክ ደግሞ የመጠጥ መሸጫ መደብር ውስጥ ጎርደድ ጎርደድ ሲሉ ይታያሉ። ጎንጨት የምንለውን መገዛዛት የግድ ይላላ ይላሉ። እነሱ ሄንሪ፣ ድንገት ከቤት መውጣት የለም ብንባል ፉት የምንለውን አልኮል መጠጥ እየገዛዛን ነው ብለዋል። የፔንሲልቬኒያ አስተዳደር በክፍለ ግዛቱ ያሉትን የመጠጥ መሸጫ መደብር በሙሉ አዘግቷል ማለትን ስንሰማ አሉ። አብረዋቸው ያሉት ጄሰን በደህናችን በጊዜ ገዛስተን እናስቀምጥ ብለን ነው። ለመጠጥ መሸጫ መደብሩ ባለቤት ለማልኪት ሲንግ ይሄ ጥሩ ዜና ሆኖላቸዋል። ሰሞኑን ገበያቸው ና ቼቪቼዝ ዋይን ንድ ስፒሪትስ የሚባል የአልኮል መጠጥ መደብር ባለቤት ናቸው ማልኪት በአሁኑ ጊዜ ሰው ቤቱ ሆኖ ነው ስራውን የሚሰራው። ቤት ሲቀመጡ ደግሞ ፈታ የሚሉበት ነገር እንደሚያስፈልግ ግልጽ ነው ይላሉ። ስለዚህ ነው መጠጣቸውን ጠቀም ጠቀም አድርገው እየገዙ ያሉት። አን ሀግ ደግሞ ከቤተሰባቸው ጋር ጥሩ ጊዜ ለማሳለፍ እየሞከሩ ናቸው። በተቻለን መጠን ከቤት ውጪ ጊዜ ልናሳልፍ እየሞከርን ነው ብለዋል። ቀኑን ሙሉ ቤት ውስጥ ታሽገን ነው የምንውለው። አሁን እዚህ መናፈሻው ጋር ዘና ልንል መጥተን ነው ብለዋል። ሌሎች ነዋሪዎች ገሚሶቹ የሚወዱትን ብስኩት መጋገር መጀመራቸውን ይናገራሉ። ሌሎች ውሾቻቸውን ደጃ ያጫውታሉ። ወጣቶች ከጓደኞቻቸው ጋራ በስልክ እየተ የተለያዩ ፌስታይም በሚባለው ይጨዋወታሉ። እናም ልጁም ወጣቱም አዋቂውም የዲሲ ነዋሪ ይህንን የፈተና ጊዜ በየራሱ መንገድ እየተቋቋመው ይመስላል። ሄሪ ካስረን የሚባሉት የመዲናይቱ ነዋሪ እንዳሉት መሆኑ ነው። ከባድ ውጥረት ከበዛበት የስራ ቀን በኋላ የሚጎነጩትን ይዞ ዘና እያሉ ይሄ ቀን በቶሎ ያልፋል ደህና ቀንም ይመጣል ብሎ ተስፋ ማድረጉ ነው የሚበጀው ነው ያሉት። አመሰግናለሁ ቆንጂትን ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር እንዲሁም በኢንስታግራም ዩቱብም ላይ በቀጥታ ታገኙናላችሁ። ለማህበራዊ መገናኛዎች ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦአርን ኤምኦቢአይ ላይም ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። በቀጥታ ማግኘት ትችላላችሁ። እንዲሁም ከዌብሳይታችን ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። ከዚህ መደበኛ ስርጭት በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። እያስተናገድኳችሁ ያለሁት ሶሎሞን አባተነኝ ፕሮዲውሰሮቻችን ብርሃን ኃይሉና ንጉሡ ታምሬ በ ቅንብሩ አብረውኝ አሉ። ስቱዲዮ ውስጥ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍሳሐዬ ዋና አዘጋጅ ትዝታ በላቸው ነች። ወደ ተከታዩ ቅንብር እንሸጋገራለን። የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳን ታሰሩበት ቦታ ልናገኝ አልቻልንም ሲሉ ከቤተሰቦቻቸው አንዳንዶቹ ገልጸዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ አቶ አብዲ ረጋሳ ከተያዙበት ቀን ጀምሮ በመንግስት እጅ ውስጥ ነው ያሉት ብለዋል። ፀሐይ ዳምጦ ተጨማሪ አላት። የኦሮሞ ነፃነት ግንባር ኦኔግ ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳ ባለፈው አርብ ዕለት ማለትም መጋቢት 11 2012 ዓ ም እስከ 12 ሰዓት ተኩል ታስረው በነበሩበት ቡራዩ ፖሊስ መምሪያ እንደነበሩ እና ለምርመራ ተፈልገው ወደ ኦሮሚያ ፖሊስ ኮሚሽን ተወስዶ እንደነበር ወንድማቸው አቶ ገመችስ ረጋሳ ገልጿል። አቶ አብዲ በፖሊስ ኮሚሽኑ ከተወሰዱ ወዲህ ላለፉት አራት ቀናት የት እንዳሉ ለማወቅ አልቻልንም ስሉ ወንድማቸው ተናግረዋል። ብንፈልጋቸውም ልናገኛቸው ባለመቻላችን ተጨንቀናል ይላሉ። ኦሮሚያ ፖሊስ ኮሚሽን መጥቶ የወሰደ ነው ያሉ ጉዳዩ ፖሊስ ስቴሽን የኦሮሚያ ፖሊስ ኮሚሽንም ስንሄድ እኛ አናውቅም ማንን ማንምኛ ጋር አልታሰረም አናውቅም ብሎ ነው መልስ የመለሱልኝ። እንደ ሀገሪቱ ደግሞ የታወጀ ሁለት ሳምንት እስረኞች እና ቤተሰቦቹ እንዳይገናኙ እኔ በራሴ ወጪ ሸፍኜ አኖራችኋለሁ ብሎ መንግስት አውጀዋል። እንደዛ ሆኖ ግን እኛ እንደ ቤተሰብ የት እንዳለ ሳናቅ ገብቼን መተኛትም አልቻል ነው። እኔ ጠቅሻለሁ ኦሮሚያ ፖሊስ ኮሚሽን ላይ የት እንዳሉ ብቻ አሳውቁንም ና ይህ ሰው አስምም ይታመማል ና አስሙም በጣም እየባሰበት እንዳይሆን ቤተሰብም ቢሆን ታራሚው የት እንዳለ ሳናቅ ገብቶ መተኛት ከባድ ነው ና እኛ የት እንዳለ ያሳውቁ። አቶ አብዲ ረጋሳ ከሶስት ሳምንታት በፊት ከቤታቸው በኦሮሚያ ፖሊስ ኮሚሽን ከተያዙ የኦኔግ አመራርና አባላት ውስጥ አንዱ ሲሆኑ ሌሎቹ በእለቱ የተለቀቁ ሲሆን አቶ አብዲ እስር ቤት ሆኖ ፍርድ ቤት እየቀረቡ የጊዜ ቀጠሮ እየተጠየቀባቸው እንደሚገኝ ከዚህ ቀደም ጠበቃቸው ዶክተር ቶኩማ ዳባ ገልጾ ነበር። የአቶ አብዲ ረጋሳ ወንድም ስላነሱት ቅሬታን በተመለከተ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ አቶ አብዲ በመንግስት እጅ ውስጥ ነው ያሉ፣ ቤተሰብ ግለሰቡን ፈልገን አጣን ብሎ ወቀሳ ማቅረቡ ተገቢ አይደለም ሲሉ ተከታዩ መልስ ሰጥተዋል። በሀገራችን ባለው የኮሮና ቫይረስ ስርጭትን ለመግታት መንግስት በየወህኒ ቤት ወይም በማረሚያ ቤት ያሉ ታራሚዎች የሚያዙበትን እና የሚመች ቦታ ለማስቀመጥ የተወሰደ እርምጃ አለ። አቶ አብዲም ለዛ እንዳይጋለጡ ለማድረግ የተሰራ ስራ ሊኖር ይችላል እየገምታሉ። ሁለተ ሁለተኛው ደግሞ ቤተሰብ በቫይረሱን ስርጭት ለመቅዳት ሲባል መንግስት የሚያስፈልጋቸውን ድጋፍ ሁሉ ለታራሚዎቹ ስለሚያደርግ የቤተሰብ ጥየቃ እንዳይኖር አቅጣጫ ተቀምጧል። ከዚህ አንጻር መታየት አለበት ብዬ ነው የሚወስደው። አቶ አግዲ ሆነ ሌሎች ታራሚዎች በመንግስት እጅ ያሉ መንግስት በእኔ እጅ ያሉ ብሎ ለፍርድ ቤት አቅርቦ የጊዜ ቀጠሮ የተጠየቀባቸው ስለሆነ ምንም አይነት ችግር ይደርስባቸዋል ብለው ስጋት ውስጥ መግባት የለባቸውም። መንግስት በእጅ አለ ያለውን ሰው ለህዝቡ በግልጽ የተናገረውን ሌላ ነገር ሊሆን ስለማይችል ይሄ ቫይረስ ስርጭቱ ተገጥቶ ወደ ሰላማዊ እንቅስቃሴ ስንገባ ሁሉንም ነገር በጋራ የምንጠቀም እንጂ የምንጎዳ ስላልሆነ ቤተሰቦችም፣ ጉዳዩ የሚመለከታቸው አካላት ይህን ጉዳይ በዚህ መልክ ቢያዩ ጥሩ ነው የሚል እምነት አለኝ። አቶ አብዲ የት እንደሚገኙ ተጨማሪ መረጃ እንዲሰጡን የኦሮሚያ ፖሊስ ኮሚሽን ጄኔራል ኮሚሽነር አራርሳ መርዳሳን በተደጋጋሚ በስልክ ጠይቀን ቀጠሮ ሰጥተውን፣ ዛሬም ግለሰቡ በማን ቁጥጥርና የት እንደሚገኙ ለመመለስ ፈቃደኛ አልሆኑም። አቶ አብዲ ረጋሳ የቀድሞው የኦሮሞ ነፃነት ግንባር ጦር አዛዥ የነበሩ መሆናቸው ይነገራል። አሁን ኦኔግ በሰላማዊ መንገድ ለመታገል በሰላማዊ መንገድ ወደ ሀገር እንደገባ እና የታጠቀ ጦር የለኝም ብሎ ከገለጸ ወዲህ አቶ አብዲ የፓርቲው ማዕከላዊ ኮሚቴ አባል ሆኖ እየሰሩ እንደሚገኙ ከድርጅታቸው ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ዝግጅታችን ይቀጥራል። ከአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ መጋቢት 15 2012 ዓ ም ምሽት ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገራለን። የኮሮና ቫይረስን ወረርሽኝ በመከላከል ብቻ መቆጣጠር አለብን ብለን መስራት ይገባናል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አሳስበዋል። በሌላ በኩል ደግሞ የክልሉ የኮሮና ቫይረስ የመከላከያ ግብረ ኃይል ባካሄደው ስብሰባ ኮሮና ቫይረስን ለመከላከል እየተሰጠ ያለው ምላሽ ዝቅተኛ በመሆኑ የመንግስት መሪዎች ትኩረት ሰጥተው ሊሰሩ ይገባል የሚሉም አሉ። ሁሉ ጌታ ጽባሃ ዝርዝሩን ይዟል በመቀለ ከተማ የተዘጋጀው የለይቶ ማቆያ ማዕከል ያለውን ቅድመ ዝግጅት አስመልክቶ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ጉብኝት አካሂደዋል። ዶክተር ደብረ ጽዮን በጎበኝበት ጊዜ እንደተናገሩት የኮሮና ቫይረስ ወረርሽኝ በመከላከል እንጂ በማከም ልንቆጣጠረው አንችልም ብለዋል። የወረርሽኙ ጉዳት በመገንዘብ ነፍስ ወከፍ ሰው ራሱን መከላከል አለበት በማለት ገልጸዋል። መንግስታቸውም ቫይረሱ ለመከላከል ትኩረት አድርጎ እንደሚሰራ ነው ዶክተር ደብረጽዮን የተናገሩት እኛ የሚያዋጣን መከላከል ነው። የእሳት ቃጠሎ ከተነሳ በተነሳበት አካባቢ ልታድነው አትችልም። ሌላው ለማዳን አንድ ቦታ ላይ ማቋረጥ አለብህ። ስለዚህ ለወረርሽኙ ዋናው መከላከል ነው። ለመከላከልም በዋናነት በየግላችን የምንፈጽመው ነው። የሚነገረው ጥንቃቄዎች ሁሉ በመፈጸም በግድ መፈጸም አለብን። ኃላፊነቱን ደግሞ በሁላችን እጅ ወድቋል። አሁን እኔ መገመት አልችልም። በትግራይ ቫይረሱ አልገባም ማለት አልችልም። ገብቶም ሊሆን ይችላል ነው ያሉት። በክልሉ የመቆጣጠር ስራ ለማጠናከርም ጥብቅ የሆኑ ሕጎች በቅርብ ቀናት ለማውጣት ዝግጅት እየተደረገ መሆኑን ገልጸዋል። ይገባሉን ለመከላከል የሚረዱን ስራዎች እንፈጽማለን። እንደ መንግስት የምንፈጽማቸው ብዙ ነገሮች አሉ። በገበያ፣ በማጓጓዣዎች፣ በመጠጥ ቤቶችና ሌሎችም የምንሰራዎች ስራዎች አሉን። እነዚህ ሁሉንም በሚያካትት መልኩ ነው መመሪያ እያዘጋጀን ያለ ነው ብለዋል። በክልሉ የኮሮና ቫይረስ ለመከላከል የተቋቋመው ግብረ ኃይል መካሄድ ስላለባቸው ጥንቃቄዎችና ቀጣይ ስራዎችም ውይይት አካሂዷል። በግብረ ኃይሉ ስብሰባ በአሁኑ ጊዜ ቫይረሱን ለመከላከል እየተፈጸመ ያለው ስራ አናሳ መሆኑ ተገልጿል። ህብረተሰቡ ስለ ቫይረሱ ወረርሽኝ ያለው ግንዛቤ አነስተኛ መሆኑም ተነስቷል። መገናኛ ብዙኃን ስለ ኮሮና ቫይረስ እየሰጡት ያለው ሽፋን በቂ እንዳልሆነ በስብሰባው ተገልጿል። የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሓጎስ ጉድፋይ የመንግስት አመራሮች የሚገባ ትኩረት ስላልሰጡት ነው ቫይረሱ ለመከላከል በህዝብ ዘንድ ተግባራዊ እንቅስቃሴ ያልተጀመረው ብለዋል። አመራሩ እስካሁን ትኩረት አልሰጠውም በዚህ ጉዳይ አጽንኦት ተሰጥቶ ሊሰራ ይገባል ከላይኛው የመንግስት አመራር ጀምሮ እስከ ህዝብ የተደራጀ የተሻለ አቅም አለን ነገር ግን ወደ ተግባር መግባት አለብን ነው ያሉት በክልሉ የሚገኙ አራት የአውሮፕላን ማረፊያ ጣቢያዎች ተጓዦችን የመመርመር ስራ እየተፈጸመ ነው ብለው፣ በምድር መጓጓዣ ደግሞ ወደ ክልሉ በሚያስገቡ ሁሉንም መስመሮች ምርመራ ለማካሄድ ዝግጅቶች ተጠናቋል ሲሉ ተናግሯል። የግብረ ኃይሉ ምክትል አስተባባሪ ዶክተር አብርሃም ተክስተም የግብረ ኃይሉ ውሳኔዎች ባቀረቡበት ጊዜ እንደተናገሩት ካሁን በፊት ስብሰባዎች ለማቆም የተወሰነውን ውሳኔ ተግባራዊ እየሆነ አይደለም፣ ካሁን በኋላ ግን ህጉ ተግባራዊ መሆን አለበት ብለዋል። በመንግስታዊ የሚሆን በግል የጤና ተቋማት ታካሚዎች መጠየቅ እንዲቆም፣ በተመሳሳይ በማረሚያ ቤቶች እስረኞች መጠየቅ እንዲቆም መወሰኑም ተናግሯል። አገልግሎት የሚሰጡ ባንኮች፣ ማዘጋጃ ቤቶች፣ የመብራት ኃይል እና ኢትዮ ቴሌኮም በክልሉ ባሏቸው መስሪያ ቤቶች ረዣዥም ሰልፎች እንዳይኖሩ እንዲሁም ሰልፎች በሚኖሩበት ጊዜ አራርቀው እንዲያሰልፏቸው ትዕዛዝ ተላልፈዋል። አብያተ ማዘጋጃ አገልግሎት ሰጪዎች እንደነ ማዘጋጃ ቤቶች፣ የመብራት ኃይል ክፍያ በመሳሰሉ ተቋማት ሕዝብ ረዣዥም ሰልፎች ተቀራርቦ የሚቆምበት ይታያል። እነዚህ ተቋማት ህመሙ ለመከላከል የሚወጡ ምክሮችና ውሳኔዎች በጽኑ ተግባራዊ ሊያደርጉ ይገባል። ተጨማሪ ስልቶች በመጠቀም ሰው የማይሰበሰብበት መንገድ መፍጠር አለባቸው። ይህንንም በማይተገብሩ ደግሞ የጸጥታ አካላት ቁጥጥር ሊያደርግ ይገባል ነው ያሉት። የህጻናት መዝናኛና ማቆያ ማዕከላት እንዲዘጉ መወሰኑም ዶክተር አብርሃም ገልጸዋል። የመጠጥና ምግብ ቤቶች ደግሞ የቫይረሱን ወረርሽኝ ለመከላከል የሚገባ ትኩረት እንዲሰጡ መወሰኑ አስታውቀዋል። ሰዎች በሚገናኙበት ጊዜ በመካከላቸው ርቀት እንዲኖር ሰላምታ በሚለዋወጡበት ጊዜም መጨባበጥ እንዲያቆሙ ዶክተር አብርሃም መክረዋል። ለአሜሪካ ድምፅ ሙሉጌታ ጽቡሃ መቐለም። አመሰግናለሁ ሙሉ ጌታ። ተከታዩ ዘገባ ከዚሁ ከኮቪድ ዝግጅት ጋር የተያያዘ ነው። ወደ ኦሮሚያ ይወስደናል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሮና ቫይረስን ስርጭት ለመከላከል ለይቶ ማከሚያና ማቆያ ሰባት ማዕከሎችን በማዘጋጀት እየሰራ መሆኑን አስታውቋል። በኦሮሚያ ጤና ቢሮ የቡድን አስተባባሪ የሆኑት አቶ ብርሃኑ ቀናጤን ባልደረባችን ሙክታር ጀማል አነጋግሯቸዋል። በጣም በሽታው ሊቀሰቀስበት ይችላል ከሚለው አካባቢ ላይ ምናልባት አሁን የኢንዱስትሪያል ፓርክ ያሉበት አካባቢ አዳማ፣ ጅማ፣ አረማያ፣ ያብሎ እንዲሁም ሻሸመኔ፣ ቢሾፍቱ እና ነቀምት አካባቢዎች ላይ ሊከሰት ይችላል ብለን ነበረ። መጀመሪያ ቀን ነው በዛ በኩል አይሶሌሽን ሳይ ወይ ደግሞ ኳራንትን ለይትን እዛ አካባቢ የሚያስፈልጉትን ግባቶች እያሟላን እንዲሁም የሰው ኃይልን ያው በሽታው አዲስ ከመሆኑም አንጻር ለጤና ባለሙያዎች የሚያስፈልጋቸውን ትሬኒንግ የአቅም ግንባታ ፈተን የግብረመልስ እንደ ክልል ተቋቁሞ ታክስ ፎርስ ኮሚቴ ተቋቁሞ ስራውን ጀምሯል ማለት ነው። አንድ ሰው በገጠር አካባቢ ተጠርጥሮ ቢገኝ በምን ያህል ሂደትና መንገድ ነው ወደ የለይቶ ማከሚያዎቹ ወይ ደግሞ ኳራንታይን ወዳልናቸው መምጣት የሚችለው? ሰስፔክት ከተገኘ ከተለያዩ ሰዎች ጋር ግንኙነት ስፔሻሊ ከውጭ ከመጡ ሰዎች ጋር ግንኙነት ካለው ወደ አሁኑ ወደ ሰማንያ ሶስት ሰላሳ አምስት ይደወላል። ከዛ በኋላ ሰማንያ ሶስት ሰማንያ አምስት ኢንፎርሜሽን ይቀበላል። እነሱ ደግሞ ወደ እኛ መልሶ ይደውላሉ። ከዛ በኋላ እኛ ደግሞ ወደ ዞኖች እና ወደ ከተሞች የተቋቋመው የግብረ መልሶ ወደ አሁኑ ሂዶ እዛ አድሬስ እንዲያደርጉ እና ወደ ተመረጡ ቦታዎች ወደ ኳራንቲን የሚደረጉበት ቦታ አምቡላንሶችም ስላሉ ወደ አሁኑ ወደ ላይ እንዲያመጡ አሁን ወደ አይሶሌሽን ሳይት እንዲመጡ ነበረ ስናደርግ የነበረው ከዛው አድሬስ ማድረግ ይቻላል። አሁን የሚነግሩኝ የግንኙነት መንገዳችሁ ከአንዲት የገጠር ሀገሪቷ ክፍል ወደ የማዕከሉ ወደ የለይቶ ማከሚያው የምትገናኙት በስልክ መሆኑን የሚገልጹልኝ ነገር ግን አሁን በተለይ ኦሮሚያ ክልል ውስጥ ወደ ወለጋ ዞኖች እንደዚያውም ደግሞ ደቡብ ኦሮሚያ አካባቢ ስልክ የሌለባቸው አካባቢዎች አሉ። መሰል ዞኖች ላይ በምን አይነት መንገድ ነው ግንኙነት መፍጠር የምትችሉት ወይ ደግሞ እስካሁን ያጋጠማችሁት ተግዳሮትስ ምን ነበር? ስልክ የሌለባቸው ዞኖች ሻ ወደ አራት ወለጋዎች እና ወደ ጉጂ አካባቢ እስካሁን ብዙም የሰስፔክት የተለያ ሰስፔክት ሰስፔክት እስካሁን የለም። ይህ ማለት ግን ችግር አላጋጠመንም ማለት አይደለም። ያው ስልክ መኖሩ ያው አንድ የኮሚኒኬሽን መካኒዝምስ ነው። መኖሩ በጣም ነው የሚጠቅምን የጤናን ስራን ለማቀላጠፍ ስኬት ጊዜ ነገሮችን ወደ ፈለግንበት ቦታ ለመውሰድ በጣም ይጠቅመናል። በስልክ በኩል ችግር ሲያጋጥመን በተለያዩ ሲስተሞች ነው አድረስ እያደረግን ያለ ነው። እንደዚህ አይነት ችግር ካለ ከዞኖች የተወሰኑ ቦታዎች ስልክ የሚስሩበት ቦታ ሄደው ነው ማለት ነው። የእኛ ስራ ባልደረቦች የሚደውሉልን። በአጠቃላይ አሁን እንደ ኦሮሚያ ይህ ነገር ከተነሳ ወዲህ ምን ያህል ተጠርጣሪዎች ደርሷቸዋል? አርባ ሶስት የሚያክሉ ተጠርጣሪዎች ነው በእጃችን የገባ። ያው ከቀን ወደ ቀን ይለያል። ሁሉም ቴስት ተደርጓል። እንደ አጋጣሚ ሁሉም ኔገቲቭ ነበሩ። ዛልቶቹ የመከላከል ሂደትን በተመለከተ በብዛት የሚነገረው የእጅ እጥበት ነው። ይህ ነው በተግባር በጎ ፈቃደኞችም ከተማ ውስጥ የምናየው ነገር ግን የእጅ እጥበት ስነ ስርዓትን በተመለከተ ምን ያህል መጠንቀቆች በቂ ናቸው ብለው ያስባሉ? ሰው በጣም እየተቀራረበ ነው እጅ የሚተጣጠበው። ሌላኛው ደግሞ በጣም በቅርርብ የተለያዩ ነገሮች ለመግዛት ለታክሲ ይሁን ሰልፎች በጣም ቅርርቦች አሉ። ሶሻል ዲስታንስ ወይም ደግሞ የማህበራዊ ፈቀቅታ ትንሽ መራራቅን በተመለከተ የሚተላለፈው መልእክት ምን ያህል በቂ ነው ብለው ያስባሉ? የኮሮና ቫይረስን ለመከላከል ግን በየጊዜው መታጠብ በጣም ጠቃሚ ነው። ያው ይከላከላል ብዬ ነው የማስበው። ያ ብቻውን ግን ኮሮናን መከላከል አይችልም። ሌሎችንም ስፔሻ ሶሻል ዲስታንሶች አንተ ቅድም ያነሳው እና ይህ ማይበራት ማህበራዊ ክፍሎች በተቻለ መጠን በሁለት ሜትር እና ከዛ በላይ እንዲራራቁ መደረግ አለበት በሲስተሙ። ምክንያቱም በሽታው ያው አንድ ተጠርጣሪ ካለ ያው ተጠርጣሪ ያሁን ለምሳሌ በሽታውን ኮሮና ቫይረስ ካለው ስንጠጋጋ በአንድ ሁሉንም ሰው ማስተላለፍ ስለሚችል በተቻለ መጠን ይሄንን ግንዛቤ ለሕብረተሰባችን ማስጨበጥ ተስፋ ሳይፈርቱ ቀንና ሌሊት ሁሉ ጊዜ ባገኘን አጋጣሚ ህዝባችንን ማስተማር አለብን። የመከላከልም ሆነ ችግር ቢፈጠር የማከም የመከታተልን ጉዳይ በተመለከተ የኦሮሚያ ጤና ቢሮ ምን ያህል አቅም አለው? ሌላኛው ደግሞ ከፌዴራል ጤና ቢሮም ሆነ ከህብረተሰብ ጤና ኢንስቲትዩት በቀጥታ የምትገናኙበትና የምታገኙት ድጋፍ ምንድን ነው ያለው? በተለይ የምርመራ ሂደቱን በተመለከተ በክልል በቀጥታ መመርመር ይቻላል? ኪቶቹ አላችሁ? ፖዘቲቭ ነው ኔጌቲቭ ነው ቫይረሱ አለበት የለበትም ብሎ ለማወቅ ይቻላል? በጣም ጥሩ ጥያቄ ነው። እንግዲህ ከላይ አካላት ስፔሻል ከጤና ጥበቃ ሚኒስቴር ጋር እንዲነግለ የሚልባቸው የምታገኙት ድጋፍ ኦልሬዲ በጣም በቅርበት ነው። በቀን ውስጥ አሁን ብዙ ጊዜ ነው የምንገናኘው፣ በተለያየ ሲስተም በኢንተርኔትም፣ በቪዲዮ ኮንፈረንስም፣ በስልክም እንገናኛለን። አሁን የምንገናኘው ያው አንዳንድ ችግሮች ሲኖሩ ሰፖርት ያደረጉናል ማለት ነው። ስፔሻል ፋይናንሺያል፣ ቴክኒካል ሰፖርት በፊት ሰፖርት ያደረጉናል። ይሄ የቴስቱ ሲስተሙ ያው ትንሽ ሶፊስቲኬት ስለሆነ የፒ ኤች አይ ብቻ ነው ያለው እና ያው እኛ አሁን ወደ ኢፒኤችአይ እንልካለን ኢፒኤችአይ ደግሞ ሪዛልቱን ቴስት አድርጎ ያውጣልናል ማለት ነው። በጣም ነው የማመሰግነው አቶ ብርሃኑ ቀናቲ በኦሮሚያ ጤና ቢሮ የህብረተሰብ ጤና ስጋት ቡድን አስተባባሪ፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኔም አመሰግናለሁ። አመሰግናለሁ ሙክታር። ተከታዩ ዘገባ ከተመሳሳይ የኮቪድ-19 ዝግጅት ዘገባ ጋር ወደ ደቡብ ይወስደናል። ኮሮና ቫይረስን ለመከላከል የተጣሉ እገዳዎችን ተፈጻሚ አለማድረግና እና ከፍተኛ መዘናጋት በሐዋሳ ከተማ መኖሩን የከተማው አስተዳደርና ባለሥልጣናቱ ገልጸዋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ለኮሮና ቫይረስ እንዳይጋለጡ ከፍተኛ ጥንቃቄ እያደረገ መሆኑን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ተናግረዋል። ቫይረሱ ኢትዮጵያ ከመግባቱ በፊት በቻይና ሀገር ከተከሰተበት ጊዜ ጀምሮ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመሆን ሁሉም በሀገሪቱ ያሉ ኢንዱስትሪ ፓርኮች ልዩ ትኩረት እንዲያደርጉ በተቀመጠው አቅጣጫ መሰረት የሐዋሳ ኢንዱስትሪ ፓርክ ጠንከር ያለ እንቅስቃሴ ማድረግ ከጀመረ ሰንብቷል ያሉት፣ ስለዚህ በዚሁ መልኩ ሐዋሳ ኢንዱስትሪ ፓርክም የተለያዩ የቀድሞ ጥንቃቄ ስራዎችን ሲሰራ ነበር። አንደኛው ቫይረሱ ቻይና ውስጥ ከተከሰተ በኋላ ማንኛውም ከቻይና የሚመጣ የውጭ ዜጋ የኢትዮጵያ አየር መንገድ ጋር ቼክ ተደርጎ ካለፈ በኋላ ሐዋሳ ሲደርስ ፓርኩን ከመቀላቀሉ በፊት ለ14 ቀን ራሱን ኳረንቲን እንዲያደርግ አስፈላጊው ግንዛቤ ሰጥተን ፋብሪካዎች የራሳቸውን የኳረንቲን ኤሪያ አዘጋጅተው ሰራተኞቹ መጥተው 14 ቀን ኳረንቲን ውስጥ ከቆዩ በኋላ ነፃ መሆናቸው ሲረጋገጥ ብቻ ወደ ፋክትሪ ውስጥ እንዲቀላቀሉ አድርገናል እሱ ትልቁ ስራ ነው ፓርኩ ከተለያዩ ሀገራት ጭምር የውጭ ሀገር ዜጎች የሚመላለሱበት በመሆኑ ለ14 ቀናት ለይቶ ማቋያ ማዕከል በማዘጋጀት ቀድሞ የመከላከል ስራ እየሰራ መሆኑም አስታውቀዋል ከ35000 በላይ ሰራተኞች የያዘው የአዋሳ ኢንዱስትሪ ፓርክ ለተወሰኑ ሰራተኞች የግንዛቤ ማስጨበጫና የመከላከያ ስልጠና መስጠቱም ተናግሯል። የሚመለከታቸው ከጤና ሚኒስቴር ጋር ከከተማ አስተዳደርና ከክልል ጤና ቢሮዎች ጋር በመሆን ሰራተኞቻችን ሰልጥነው ሌሎቹን የሚያሰለጥኑበት ሁኔታ ተመቻችቶ በሱ መልኩ ስልጠናዎች ለሁሉም ካምፓኒ ሰራተኞች እየተሰጠነ ያለው መጀመሪያ የጀመርነው ከሁሉም 22 ካምፓኒዎች አሉን። ለ22ቱም ካምፓኒ ስራ አስኪያጆች ስለ ኮሮና ቫይረስ ምንነት ምክንያት እንዴት መጣ? በምን ይተላለፋል? መከላከያ መንገዶቹስ ምንድን ናቸው? ቢፈጠርስ እንዴት አድርገን እንዳይባዛ ማድረግ እንችላለን? የሚለው ላይ ሰፊ ስልጠና ለውጭ ዜጎቹ ጨምሮ ተሰጥቷል። ከዛ ለኤችአሮች እንደዚሁ ተመሳሳይ ስልጠና ተሰጥቷል። ቀጥሎ ደግሞ ለሰራተኞች በተመሳሳይ መልኩ ስልጠናዎችን እየሰጠን ያለ ነው። የአዋሳ ኢንዱስትሪ ፓርክ ከክልሉ ጤና ቢሮና ከአዋሳ ከተማ ጤና መምሪያ ጋር በየቀኑ የተገናኙ እየሰሩ መሆኑን የተናገሩት አቶ ፍጹም የአፍንጫና የአፍ መሸፈኛ ጭምብል ለሰራተኞች ለማቅረብ ጥረት የተደረገ መሆኑን ገልጠዋል። የተለያዩ ስራዎችን በጋራ እየሰራን ነው። ከጓንትና ከአፍ ማስክ ጋር በተያያዘ እንደዚሁ ከተማ አስተዳደሩ በቻለው አቅም እየደገፈን ነው። ነገር ግን እዚህ ጋር 35 ሺህ በላይ ሰራተኛ ነው ያለን። ለሁሉም የሚሆን ማስክ እና ጓንት ከተማ አስተዳደሩ እንዲያቀርብ ኤክስፔክት አናደርግም። እዚህ ያሉ ድርጅቶች በራሳቸው የሚገዙበትን መንገድ እያመቻቸን ነው። ኦፍኮርስ ገበያ ላይ ያለው እጥረት እንዳለ ሆኖ ባለሀብቶችን ከውጭ የሚያስመጡበትን መንገድ እያበረታታን ነው። የተወሰኑ ካምፓኒዎች እንቅስቃሴ ጀምረዋል ከውጭ በተለይ ማስክ የማስመጣት እንቅስቃሴዎች እየተጀመሩ ነው። የፓርኩ ሰራተኛ የሆኑት ወጣት ተስፋውን ቶማስ ሰራተኞች ለበሽታው እንዳይጋለጡ ጥረት እየተደረገ መሆኑን ገልጧል። ውጭ የሚወራው ነገር እና እዚህ የሚወራው ነገር ተመሳሳይ አይደለም። እዚህ ሲሪየስ የሆነ እንትን ነው እያደረግን ያለ ምክንያቱም የህይወት ጉዳይ ስለሆነ ማለት ነው ፕሮዳክሽንም አፌክት ስለሚያደረግ ን አንድ ጠራተኛ ተያዘች ማለት ሙሉ ሰራተኛ ነው አፌክት የሚደረገው ለዛ በጣም ጥንቃቄ እያደረግ ነው። በዚህ ዙር ወደ ከተማ እንትን ሲሉ ከአከራዮች ጋር ጠጋባ ውስጥ ይገባሉ። ምክንያቱም ምንድነ የሚሉት እና ዋና የሚያመጡት የኢንዱስትሪ ፓርክ ያሉ ሰራተኞች ናቸው። ምክንያቱም ቻይና የሚበዘ እዛ ነው የሚለው እነሱ ስለሚኖራቸው ቀጥታ እኛንም ሊያስጠቁ ይችላሉ የሚለውን ነገር ነገርነ የውጭ ዜጎችን ባዩ ቁጥር በሰራተኞች ዘንድ የተዛባ አመለካከት የመኖሩና የከተማው ሰዎችም የኢንዱስትሪ ፓርክ ሰራተኞችን በጥርጣሪ አይን የተመለከቷቸው መሆኑንም ወጣት ተስፋውን ተናግሯል። ይሁን እንጂ ይህ አስተሳሰብ ተገቢ አለመሆኑን የክልሉ ምክትል ርዕሰ መስተዳድር አቶ ሩስቱ ይርዳው ትናንት ተናግሮ ነበር። ፈረንጅ ባየን ቁጥር በየመንገዱ አስቁመን ለምንድን ነው ማንመረምሮ የሚል የህዝቡ ስጋት አለ። ግን ደግሞ እንደዛ አይሆን። ሰው ሲገባ ተመርምሮ ይገባል። ተመርምሮ መግባቱ ብቻ ሳይሆን በቆይታው ጊዜ ሁሉ የት እንደሚቆይና ምን ሁኔታ ላይ እንዳለ ትሬስ ይደረጋል። መረጃ የማሰባሰብ ስራ ይሰራል። ስለዚህ ይሄ በአገር ደረጃ ስለሚሰራ በየመንደሩ በየሰፈሩ ወይ በየክልሉ በሄደ ቁጥር ብዙ ሚያሳስበን መሆን የለበት አንዱ ጭንቀት ያለው እሱ ነው። የሆነ ቦታ ላይ የሆነ የውጭ ዜጋ በታየ ቁጥር ወይ የቻይና መልክ ያለው ሰው ከታየ ወይ አውሮፓዊ የሆነ የውጭ ዜጋ በታየ ቁጥር ሰው ካልመረመር ነው የሚል ነገር አለ። ይሄ ትክክል እንዳልሆነ በዚያው አጋጣሚ መልእክት ለማስተላለፍ ነው። የአዋሳ ከተማ ምክትል ክንቲባ አቶ ጥራቱ በየነ በበኩላቸው የአዋሳ ከተማ የውጭ ዜጎች ሰርክ የሚጎበኟት መዋለ ንዋይ መመደቢያና የኢንዱስትሪ ከተማ በመሆኑ በቂ ቅድመ ዝግጅት ተደርጓል ብሏል። በሀገር ደረጃ ጥንቃቄ ስራዎች እንደተጀመሩ በሐዋሳም በተመሳሳይ በዛን ወቅት የጥንቃቄ ስራዎችን ጀምረናል። በተለይ ይህን ከቫይረሱ ጋር የተያዘ የሰለጠኑ ባለሙያዎች ያልነበሩን በመሆኑ ከፌደራል ጤና ጥበቃ ሚኒስቴር ጋር በመሆን እና ከክልሉ ጤና ቢሮ ጋር በመሆን ስልጠና ባለሙያዎች እንዲያገኙ እና ለዚህ ዝግጁ ሆነው የሚያጋጥም ችግር ካለም ፈጣን ምላሽ መስጠት በሚያስችል ደረጃ ስልጠናዎች ተወስደዋል። እንደተገለጸው እስካሁን ድረስ በተለይ በሽታው አለባቸው ተብለው ከተጠረጠሩ ሀገራት ወደ ከተማችን ሐዋሳ የመጡ ወደ ሰላሳ ሁለት የሚሆኑ የውጭ ዜጎች ማቆያ ማዕከል እንዲቆዩ ተደርጎ አስራ አራት ቀን ቆይት ምንም የበሽታው ምልክት ያልታየባቸው አሁንም ከወጡም በኋላ ክትትል የተደረገ ጤናማ መሆናቸው ተረጋግጦ የወጡ ናቸው ማለት ነው። ከዚህ ውጭ ችግሩ ቢያጋጥም በከተማችን ቢከሰት የምንከላከልበትና በሽታው ተጠቂ የሆኑ አካላት ካሉ የምናቆይበት ማዕከል እንደዚሁ ዝግጁ የማድረግ ስራዎች ጎን ለጎን ሰርተናል። የኮሮና ቫይረስ ኢትዮጵያ መግባቱን ተከትሎም በጤና መጠበቂያ ቁሳቁሶችና በግብርና ምርቶች ላይ በአዋሳ ከተማ የዋጋ ጭማሪ መደረጉን ቪኦኤ ተመልክቷል። ማምሻውን ለጋዜጠኞች መግለጫ የሰጠው የክልሉ ንግድና ኢንዱስትሪ ቢሮ የኮሮና ቫይረስ ዜና መሰማቱን ተከትሎ ያልተገባ ጥቅም ለማግኘት ሲባል የዋጋ ጭማሪ ባደረጉ 216 የንግድ ተቋማት ላይ እርምጃ መውሰድን አስታውቋል። ያልተገባ ስጋት ውስጥ የገቡ የከተማ ነዋሪዎች ደግሞ ለረጅም ጊዜ የሚያገለግል አስቤዛ መሸመታቸውን ዳሩ ግን ሰው ከመነካካት ሰላምታ እንዲቆጠብ መልእክት ከተላለፈ ቀናቶች ቢቆጠሩም አሁንም ከመጨባበጥም አልፎ ተርፎ ተቃቅፎና ተሳስመው ሰላምታ የሚለዋወጡ ዜጎች አያሌ ናቸው። የኮሮና ቫይረስ በቻይና ከተከሰተበት ቀን አንስተው በዓለም አቀፍ ደረጃ ከስምንት ሺህ በላይ ዜጎችን ሕይወት ቀጥፏል። ከሁለት መቶ ሺህ በላይ ዜጎች ደግሞ ቫይረሱ ተገኝቶባቸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታንን ለዘገባው። ማኒ ዲ ባንጎ ዛሬ ሞተ። የካሜሩን ተወላጁና በመላው ዓለም ገናና ስም ያተረፈው የጃዝ ስልት ሙዚቀኛ ማኑ ዲባንጎ ፓሪስ ውስጥ መሞቱ የተነገረው በ86 ዓመት ዕድሜው ነው። ከጀርባ የምትሰሙት ሶል ማኮሳ ማኑ ዲባንጎ እጅግ ከፍ ያለ ስም ካጠረፈባቸው ቀደም ያሉ የጃዝ ጣዕመ ዜማዎቹ አንዱ ነው። ኮቪድ-19 ብዙ የአፍሪካ እንቁዎችን እየበላ ነው። ሰሞኑን ማኑ ዲባንጎ ካለፈው ሳምንት ጀምሮ ከዚሁ ከኮቪድ-19 ጋር ተያይዞ በጠናበት ሕመም ሕክምና ላይ እንደነበረ በዌብሳይቱ ላይ ተጽፎ ነበረ። የማኑ ዲባንጎ የቀብር ስነ ስርዓት ፓሪስ ውስጥ የሚፈጸመው ጥብቅ በሆነ የግል ስነ ስርዓት ነው ተብሏል። ፈረንሳይ ውስጥ አሁን በዚህ በኮቪድ-19 ወይም በኮሮና ቫይረስ ወረርሽኝ ምክንያት ብዙ ሰው መሰብሰብ አይችልም። የቀብር ስርዓቶችም እንደዚሁ ከሃያ ሰው በላይ አይገኙባቸውም ተብሏል። ወደፊት ስለ ማኑ ዲባንጎ ዝርዝር ያሉ ታሪኩን የሚናገሩ መረጃዎችን ይዘንላችሁ እንመለሳለን ከጣዕመ ዜማዎቹ ጋር። ምናልባት ደሳለኝም በሙዚቃ ቃናው ሊመለስበት ይችላል። ለዛሬ ግን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሮቹ ብርሃን ኃይሉና ንጉሱ ታምሬ እንደዚሁም እኔ ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የማኒው ዲባንጎን ሶል ማኮ ሰላሳው እስከ ዝግጅታችን ፍጻሜ እንድታደምጡ እንጋብዛለን። ሰላም ጤና ይስ